የባለብዙ ቀለም ሀሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ዛሬ ማክሰኞ ሐምሌ 23 2011 ዓ.ም ነው። የምሽቱን ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን። የአረንጓዴ አሻራ ፕሮግራም በመላው ኢትዮጵያ የድሬዳዋውን ነው የሰማችሁት። ልዩ ቅንብር አለን። ኢትዮጵያ እንዴት ናት?

ሄለን በርሄ ለጋቢና አድማጮች የሙዚቃ ምርጫ አላት። ፕሮግራሙን በመምራት እኔ ጽዮን ግርማና ኤደን ገረመው አብረናችሁ እንቆያለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ። ለዜናው ተመልሼ መጥቻለሁ። በሀገሪቱ ተሰራጭቶ የነበረውን የኮሌራ ወረርሽኝ ሺ መቆጣጠር ቢቻልም አልፎ አልፎ በአዳዲስ አካባቢዎች በሽታው እየተከሰተ መሆኑን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ገለጸ። ኢንስቲትዩቱ እንደገለጸው የኮሌራ ወረርሽኝ አዲስ ከተከሰተባቸው የኦሮሚያ ሁለት ክልሎችና ዞኖች በቦሮናና ና ምስራቅ ሀረርጌ በስተቀር በሌሎች የሀገሪቷ ክፍሎች ከሞላ ጎደል በቁጥጥር ስር ማዋል ተችሏል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር ዶክተር በየነ ሞገስ ዛሬ በመስሪያ ቤታቸው በሰጡት መግለጫ መሰረት የኢቦላ ወረርሽኝ ወደ ኢትዮጵያ እንዳይገባ እንዲሁም በበሽታው የተያዘ ሰው ቢኖር ለማከም እንዲቻል የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የቅድመ ዝግጅት ስራዎችን ሲያከናወን መቆየቱን ገልጸው የኢትዮጵያ የህብረተሰብ ጤና ኢንስቲትዩቱ ዓለም አቀፉን የጤና ደንብ መሰረት በማድረግ ከኮንጎ የሚመጡ ተጓዦችን የሰውነት ሙቀት በመለካት የመለየት ስራ እያከናወነ ይገኛል ብለዋል። በቀጣይም ጤና ተቋሙ በዓለም ጤና ድርጅት አዋጅ መሰረት የቅድመ መከላከል ተግባራትን አጠናክሮ እንደሚቀጥል ተናግረዋል። ዘገባውን ያደረሰን ሙክታር ጀማል ከአዲስ አበባ ነው። የታንዛኒያ ፖሊሶች ለሀገር ውስጥና ለዓለም አቀፍ ጋዜጠኞች የሚዘግበውን ጋዜጠኛ ኤሪክ ካቤንዴራን ማሰራቸውን አረጋገጡ። ጋዜጠኛውን የያዝነው ስለ ዜግነቱ ጉዳይ በተያያዘ ለጥያቄ ፖሊስ ጣቢያ ቅረብ ተብሎ ስላልቀረበ ነው ብለዋል። የዳሬ ሰላም ልዩ ዞን አዛዥ ላዛሮ ማምቦሳ። ፖሊሶች ትላንትና ሰኞ ጋዜጠኛው ያለበትን አናውቅም በማለታቸው ተጠልፏል የሚል ስጋት ተፈጥሮ ነበረ። ያንን ተከትሎ ነው መታሰሩን ያረጋገጡት። የጋዜጠኛው ቤተሰቦች ለቪኦኤ የስዋሂሊ አገልግሎት በሰጡት ቃል የተወለደው ታንዛኒያ የተማረውም ዳሬ ሰላም ዩኒቨርሲቲ እንደሆነና ዕድሜ ልኩንም የኖረው እዚያ መሆኑን ገልጸዋል። የሰሜናዊ የመን ውስጥ ሳውዲ አረቢያ መራሹ ወታደራዊ ጥምረት በአንድ ገበያ ላይ ባደረሰው የአየር ጥቃት ቢያንስ አስር ሰዎች ሲገደሉ ከሀያ የሚበልጡ ደግሞ መቁሰላቸው ተገልጿል። ይህን ያስታወቁት ሐኪሞችና የሁቲ ሽምቅ ተዋጊ የዜና ማሰራጫዎች ናቸው። ትናንትና ሰኞ ሚሳይሎቹ ሰአዳ ክፍለ ግዛት በሚገኘው አልታቤት ገበያ ላይ የተተኮሱበት ዓላማ ቀድሞ አማጽያኑ ሁቲዎች በሳውዲ አረቢያ ካምፕ ላይ ላደረሱት ጥቃት በቀል እንደሆነ ነው የተመለከተው። ይሁን እንጂ የሳኡዲ መራሹ ጥምረት ቃል አቀባይ በሰጡት ቃል የሚቃወማቸውን የመናውያን ለመበቀል ገበያው ላይ የሚሳኤል ጥቃቱን ያደረሱት እራሳቸው ሁቲዎቹ ናቸው ሲሉ መልሰው ወንጅለዋል። በኢራን የሚደገፉት የሁቲ አማጽያን ከጥምረቱ ኃይሎች የሚደርሱባቸውን ጥቃቶች ለመበቀል ሳኡዲ ግዛት ውስጥ በሚገኙ አውሮፕላን ጣቢያዎችና ወታደራዊ ኢላማዎች ላይ የሚሳኤል ጥቃቶችን እያፋፋሙ ናቸው። ቀጣዩ ዘገባ ወደ ቻይናና አሜሪካ ግንኙነት ይወስደናል። የዩናይትድ ስቴትስና የቻይና የንግድ ድርድር እየተቀረበ ባለበት በአሁኑ ሰዓት ፕሬዚዳንት ዶናልድ ትራምፕ ስምምነቱ ከመጪው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ በኋላ እንዳይሆን ቻይናን ማስጠንቀቅ ይዘዋል። የንግድ ስምምነቱ ዘግይቶ ቢከናወን ወይም በምርጫው ዋዜማ ቢሆን ውጤቱ በሚያረካ ደረጃ አይሆንም ብለዋል። ፕሬዚዳንቱ ዛሬ በትዊተራቸው ገጻቸው ላይ ባወጡት ቃል ቻይና ስምምነቱን ካዘገየች በምርጫ ያሸነፍኩ እንደሆነ ወይም ሳሸንፍ የሚያገኙት ስምምነት አሁን ከምንደራደርበት ውል ይበልጥኑ የጠነከረ ይሆናል ወይም ጨርሶ ስምምነት ላይ ላንደርስ እንችላለን ማለታቸው ተጠቅሷል። ፕሬዚዳንት ትራምፕ ይህን ያሳሰቡት የዩናይትድ ስቴትስ ና የቻይና ባለስልጣናት ሻንጋይ ውስጥ ተሰብስበው ድሮ ለማንቀሳቀስ እየሞከሩ ባሉበት በአሁኑ ወቅት ነው። ሁለቱም ወገኖች ከስብሰባው ትልቅ ውጤት እንዳይጠበቅ ለመከላከል እየሞከሩ ነው። በዚህ በያዝ ነው በአውሮፓውያን ሁለት ሺ አስራ ዘጠኝ ዓመተ ምህረት አፍጋኒስታን ውስጥ የመጀመሪያው አጋማሽ በመንግስቱና በኔቶ መራሽ ወታደሮች የተገደሉት የሀገሩ ሲቪል ቁጥሮች በታሊባን ከተገደሉት ይበልጣል ሲል የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት የአፍጋኒስታን ምሽን ትላንት ሰኞ በወጣው ሪፖርት በተጠቀሰው ወቅት በሀገሪቱ መንግስትና በዓለም አቀፍ ኃይሎች የተገደሉት ሰዎች ቁጥር ሰባት መቶ አስራ ሰባት መሆኑን ጠቅሰው ይህ አሀዝ አምና በተመሳሳይ ጊዜ ከነበረው ሰላሳ አንድ በመቶ የሚበልጥ መሆኑን ጠቁመዋል። በንጽጽር በዚያው ወቅት በታሊባንና በሌሎች አክራሪ እስላማዊ ቡድኖች የተገደሉት ቁጥር አምስት መቶ ሰላሳ አንድ መሆኑንም ሪፖርቱ አስታውቃል። የሆንግ ኮንግ አፍሪካ ዲሞክራሲ ተቃውሞ ዛሬ ወደ ከተማዋ የባቡር መጓጓዣ ተዛምቶ ተሳፋሪዎች ከባቡር ለመውረድ ተቸግሯል። በአንዳንድ የባቡር ጣቢያዎች አገልግሎት ሙሉ በሙሉ ወይም በከፊል ተቋርጦ ተጓዦች ለረዥም ጊዜ ተሰልፈው መጠበቅ እንደነበረባቸው ወይም ደግሞ በአውቶቢስ ወደ ሌሎች ጣቢያዎች የተወሰዱበትን ሁኔታ እንደነበረ ነው የተዘገቡ። አድማጮች ለሰዓቱ ያዝናኑ ዜና ጨርሰናል። ከቀጣይ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው አብረን ካድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ፕሮስ ወደ ቀዳሚው ዘገባችንና ዝግጅታችን ነው የምናልፍ። በትላንትና እለት በተደረገው ብሔራዊ የአረንጓዴ አሻራ ቀን 353 ሚሊዮን 633660 ችግኝ መተከሉን የአረንጓዴ አሻራ ቀን አስተባባሪ ኮሚቴ አስታውቋል። ኢትዮጵያውያን አንድ ሆነው ከተነሱ ካሰቡበት ሳይደርሱ አይመለሱም ብሏል ጠቅላይ ሚኒስትር አብይ አህመድ። አያይዘውም ውድ ኢትዮጵያውያን ወገኖቼ ስለማይበገረው ጽናታችሁና ሁሉም ማድረግ ስለሚችለው አስደናቂ አቅማችን በተለየ አክብሮትና ፍቅር እጅ ነሳለሁ ብለዋል። ከዚሁ ጋር በተያያዘ በድሬዳዋ ከተማና ገጠር ቀበሌዎች በአጠቃላይ ሁለት መቶ ስልሳ ሺ ገደማ ችግኞች መተከላቸውን ያስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ እዝቅያስ ታፈሰ አስታውቀዋል። አብዛኞቹ ችግኞች በግልና በመንግስት ፓርኮች የተተከሉ ሲሆን አዲሱ ምክትል ከንቲባ አቶ አህመድ መሀመድ ቡህ ቤት ለቤት በመዘዋወር ለግለሰብ ግለሰቦች ያደሏቸውን ጨምሮ ከፊሎቹ ችግኞች የተተከሉት ደግሞ በግለሰቦች ግቢ ነው። እንደ ድሬዳዋ ሞቃታማ አየር ያላቸው ከተሞች ግን መንገዶቻቸው ዛፎችን ይሻሉ ይለናል፣ አዲስ ቸኩል ባደረሰን በዚህ ዘገባ። በዚህ ረገድም ድሬዳዋ አስቀድሞ ጥሩ ስም ነበራት። አርቲስት አበራ ለማ ለግማሽ ክፍለ ዘመን በላይ እድሜ ባስቆጠረው ባለጋሪው በተባለ ዘመን ተሻጋሪ ስራቸው ስለ ከዚራ እንዲህ ያሉትንም በመነሻነት አጣቅሶ

ሰር የኢትዮ ጅቡቲ ምድር ባቡርን የገነቡት ፈረንሳውያን ሰፈር የነበረው ከዜራ በፕላኑና በመንገድ ዳር ዛፎቹ በየዘመኑ ብዙዎች አዚመውለታል። ያ ብዙ የተባለለት ከዚራ አሁንም ግርማ ሞገሱም በጣም በርጅና የተነቀሉና የደረቁ ዛፎች፣ እንዲሁም ለኤሌክትሪክ ደህንነትና ለሌሎች ምክንያቶች ሲባል በሚቆረጡ ዛፎች የተነሳ በከዚራ መንገዶች መሄድ ሙሉ በሙሉ በጥላ ስር መሄድ መሆኑ ቀርቷል። ይህ ግለሰቦችንም ተቋማቱንም በቁጭት ያነሳሳ ነበር። ከዚራ ተወልዶ ያደገ ዋለልኝ መኮንን ሁሉንም የከዚራ አካባቢ ባይሆን ተወልዶ ያደገባትን መንገድ ዳር ወደ ቀድሞ መልኳ ለመመለስ ላለፉት ዘጠኝ ዓመታት በግሉ ብዙ ጥረት አድርጓል። ከዚራ ውስጥ ድሮ ተወልደን ያደግንበት አካባቢ ምንም ፀሐይ መቶን አያቅም። ስንላክም በጥላ ስር ነው። ትምህርት ቤት ስንሄድም በጥላ ስር ነበር። ግን ያ ከተወሰነ ጊዜ በኋላ በአያያዝ ችግር የዛፎቹ በወደቁበት ምትክ የሚተክል ሲጠፋ በቁጭት ነው የጀመርኩት። ስለ ዛፍ መትከል ምንም አላውቅም። መጀመሪያ አካባቢው ማጽዳት ጀመርኩ። ከዛ ምን ላድርገው ስል መልሼ ያገኝ መትከል ጀመርኩ። በሂደት ነው እኔ አትክልተኛ የሆንኩት። ስጀምር ምንም አላውቅም። እዚህ ቦታ ላይ ነው አትክልተኛ እምነትም የተማርኩትም ያወቅሁትም እና ከቤተሰብ ውጪ ማንም ይደግፈኝ አልነበረም። ራሱ ጎረቤቶቼም ጓደኞቼም ማንም እንትን እንደ ወረት ነገር ነበር የሚያዩት እና አሁን አስር አመት አልፏቸዋል። ው ትልቅ ዛፎች ዋና መቀመጫው እዚሁ ከዜራ የሆነው የኢትዮጵያ ቀይ መስቀል ማህበር ድሬዳዋ ቅርንጫፍም የከዜራን ጥላ ለመመለስ ከ2009 ዓ.ም ጀምሮ ከ1 ሺ በላይ ችግኞችን በመንገድ ዳር እንደተከለ ተወካይ ኃላፊው አቶ ከተማ ተሰማ ይናገራሉ። በድሬዳዋ እኛ ይህንን ስራ የጀመርነው ከ2009 ዓ.ም ጀምሮ ነው። እና ከዛ ጊዜ ጀምሮ የወጣት በጎ ፈቃደኞችን በማስተባበር ከየትምህርት ቤቱ በእኛ ስር በማድረግ በየሳምንቱ ቅዳሜ ሁልጊዜ የችግኝ ተከላ ፕሮግራም አለን። በዚህ መሰረት አንደኛ ከዚራን ሙሉ የእግረኛ መንገድን በማስዋብና ችግኞችን በመትከል እንደዚሁም ወደ በተለምዶ ዲፖ የሚባለው አካባቢ እንደዚሁ ተክለናል። ለገሀሪ አካባቢ እንደዚሁ ተክለናል። ቀይ መስቀል የችግኞችን መከለያ እንጨቶችን ከፈቃደኛ ኮንትራክተሮች ችግኞችን ደግሞ ከግብርና ቢሮ በነጻ በማግኘት እንዲሁም ችግኞችን በቋሚነት የመንከባከብ ኃላፊነቱን ከበጎ ፈቃደኛ አባላቱ በነጻ በማግኘት አራት ነጥብ አምስት ሚሊዮን ብር ይፈጅ የነበረውን የመንገድ ዳር ችግኞች ተከላና መከለያ አጥር ስራ በአራት መቶ ሺህ ብር ብቻ እንደሰራው ተወካይ ኃላፊው አቶ ከተማ ይናገራሉ። በግለሰቦችና በፓርኮች እንደሚተከሉ ችግኞች ቋሚ ተንከባካቢ የሌላቸው የመንገድ ዳር ችግኞች እጣፈንታቸው ብዙ ጊዜ መነቀል፣ መቆረጥ ወይም መድረቅ እንደሆነ በተደጋጋሚ የሚታይ ነው። ከሁለት ዓመት በፊት በቀይ መስቀል አማካኝነት በመንገድ ዳር ከተተከሉት አንድ ሺህ ችግኞች መካከልም ሰማኒያ በመቶ እንደጸደቁላቸው አቶ ከተማ ይናገራሉ። ለጎደና ተዳዳሪዎች የአእምሮ ሕሙማን እንስሳትና ሕጻናት ተጋላጭ የሆኑትን የመንገድ ዳር ችግኞች ማሳደግ ከባድ ከመሆኑ አንጻር ይህ አሀዝ እንደ ስኬት እንደሚያዩት ነው አቶ ከተማ የሚገልጹት። ችግኞች አጀንዳ ከመሆናቸው በፊት በችግኝ ተከላ ብዙ ጊዜና ገንዘብ ያወጡት ወጣት ዋለለኝና ቀይ መስቀል ማህበር በሀገር አቀፉ ተነሳሽነት ደስተኛ መሆናቸውን ገልጸው ዘመቻው ግን ከክፍተት የጸዳ አይደለም ይላሉ። ሆቴል አካባቢ ስትሬት የተከል ነው እኛን፣ የአንዱ ችግኝ ዋጋ አንድ ሺ ብር ነው። ከሌላ አካባቢ ያመጣ ነው፣ ከቢሻ ውስጥ ማለት ነው። ችግኛውን በጣም ውድ እየሆነ መጥቷል። እና እኛም ሆንን ሌላውን ማዕከል ችግኞችን እያዘጋጀ እያፈላ ለተከላ ዝግጁ ማድረግ አለበትና እና ዞሮ ዞሮ እንደምንብለው ወደፊት ይህን ስራ ለማስቀጠል የቅንጅት ስራ ያስፈልጋል። በከተማ ደረጃ የሚቋቋም አንድ ስቲሪንግ ኮሚቴ ኖረው ከተለያዩ መሳሪት ተጣጡ ሁሉም የበኩሉን አስተዋጽኦ ቢያደርግ ከተማችንን መቀየር እንችላለን። ወጣት አስዋለላይ በበኩሉ ለዘጠኝ ዓመት ሰፈሩን ወደ ቀድሞ መልኳ በመመለሱ በብዙዎች የተደነቀ ቢሆንም አስፈላጊው ድጋፍ አለማግኘቱእና በትናንትናው ዘመቻም አስተዋሽ ማጣቱ እንዳሳዘነው ይገልጻል። የሚታወቅ ቦታ ሆኗል። ምሽሮች የሚነሱበት ብዙ ሰዎች መጥተው የማያልፉት ቦታ ነው። ነገር ግን ተቸግሬ ነው እየሰራ ያለሁት። ኢቨን አሁን ዘጠኝ ዓመት የቤተሰቤን ውሀ ነበር የማጠጣው። የቤታችን ውሃ ተቆርጧል። አንድ አመት ሙሉ ውሃ የለኝም። ይሄ ትንሽ እንትን ይለኛል። ትኩረት አልሰጡትም። ይሄ አሁን ትላንት በሀገር አቀፍ ደረጃ የተደረገው ነገር መነሳሳቱ እኔን ምን ያህል ነብሴን ሐሴት እንዳደረገ ያደረገኝ ለምን ለረጅም ጊዜ የአንተ ብቻ መስሎ የሚታየህ ነገር የብቻ የሚመስልህ ነገር ሰዎች ወይም በአገር አቀፍ ደረጃ ትኩረት ተሰጥቶት እንደዚህ ትልቅ ስራ ተደርጎ ሲሰራ ሳይ እኔ ትላንትና ለእኔ ትልቅ ቀን ነው። ልክ እንደ ልደት ያከበርኩ ቀን ነው። ነገር ግን ብዙ ችግር አለ። ዛፍ መትከል በዘመቻ ብቻ የሚሰራ ስራ አለ። እኔ ለአንዱ በአንዱ ወር ብቻ የሰርቼ የጨረስኩ ስራ አለ። ዘጠኝ ዓመት ዘጠኝ ዓመት አስር ዓመት ማለት ቀላል ነገር አለ። የአንድ ሰው ዕድሜ ነው ወጣቱ አለለኝ ከአስተዳደሩ አስፈላጊውን ድጋፍ ካገኘ ሌሎችን የከዜራ መንገዶችንም በኃላፊነት ተረክቦ ሊያለማ ችግኞችንም አፍልቶ በማቅረብ የአቅርቦት እጥረቱን ሊቀርፍ እንደሚችል ይናገራል። ድሬዳዋ ከጎርፍ ተጋላጭነቷና ከሙቀታማነቷ አንጻር ከየትኛውም አካባቢ በላይ አረንጓዴነትና የችግኝ ተከላ እንደሚያስፈልጋት የተናገሩት አዲሱ ምክትል ከንቲባ አቶ አህመድ መሀመድ ለዚህም ትኩረት እንደሚሰጡ በትላንትናው እለት ችግኝ ተከላ ሲያካሄዱ ተናግረው ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። Hello Jubjiga, hello Goday, hello Gabri Dahar, hello Dagabur, hello Diredawe, hello Shini. Gabina V O A, Gabina, Gabina, Gabina. What happened to Gabina V O A, Gabina, Gabina, Gabina. At much of the expectation, Allah should Gabina V O A. አይጠቅሙም ተብሎ የተጣሉ ቁሶችን መልሶ ለጥቅም ማዋል እያበበ ያለ የሙያ ዘርፍ ነው። በደቡብ አፍሪቃ በዚህ ስራ ላይ የተሰማሩ ወጣቶች የከተሞችን ኢኮኖሚም እየደጎሙ ይገኛሉ። ስራው ግን የራሱ ልፋት አለው። ሀብታሙ ስዩም ስለ ጉዳዩ የሚነግረን የአኒታ ፓውልን ዘገባ ወደ አማርኛ መልሶታል። አንድ ሰው አይጠቅምም ብሎ የወረውረው ለሌላኛው የዕለት እንጀራ ይሆናል። ይህ ንግግር ከአባባል በላይ መሆኑን የሚያሳይልን ሎያንዳ ላትሻው ነው። ሉያንዳ በደቡብ አፍሪካ ጆሐንስበርግ ከተማ ካሉ ቆሻሻ ለቅመው ለድጋሚ ጠቀሜታ ከሚሸጡ ዘጠኝ ሺህ ሰዎች መካከል አንዱ ነው። ይህን ሥራ ላለፉት ዘጠኝ ዓመታት ሠርተዋል። የሥራ ውርባና ላቅ ያለ ነው። እንዳጥኞች ግምት ከሆነ ደቡብ አፍሪካውያን ተጠቅመው ከሚጥሏቸው ማሸጊያ ቁሶችና ወረቀቶች ዘጠና በመቶው የሚሰበሰቡት ሎያንዳን በመሰሉ ሰዎች ነው። ይህን በማድረጋቸው የከተማ መስተዳደሮች ለቆሻሻ ማብለያ ስፍራዎች ያወጡት የነበረውን 52 ሚሊዮን ዶላር እንዲያተርፉ አድርጓቸዋል። የዓለም አዲስ የሥራ መንፈስም እየሆነ ነው። ዶክተር ሜላኒ ሳምሶን ከዊትዋተር ሳንድ ዩኒቨርሲቲ የተጣሉ ቁሶችን ለዳግም ጥቅም የሚያውሉ ሰራተኞችን በሁሉም ድህረ ቅኝ ግዛት ከተሞች እናገኛለን። ይህ ጉዳይ የተፈጠረው የተራራቀ የገቢ ልዩነትን ተከትሎ ነው። በአንድ በኩል ሀብታም ከመሆናቸው የተነሳ አሁንም ዋጋ ያለውና በስራ ላይ ሊውል የሚችልን ነገር የሚጥሉ ሰዎች እናገኛለን። በሌላ በኩል ደግሞ በጣም ድሃ ከመሆናቸው ሌሎች ሰዎች የጣሉትን ቆሻሻ አስሰውና ፈልገው የተጣሉትን ቁሶች ለኑሯቸው መደጎሚያ የሚያደርጉ ሰዎች እናገኛለን። ሎያንዳ በባንኪንግ ዘርፍ ትምህርት እየተማረ ነበረ ሆኖም ሐቅም ስላነሰው ትምህርቱን መጨረስ እንደ ተሳነው ይናገራል በመስራት ላይ ያለውትን ስራ ዋጋም ተገንዝቤአለሁ ይላል ማኅበረሰቡና የከተማ አስተዳደሮችን በእውነቱ እየደጎምን ነው ማለት ይቻላል። አንድ ቆሻሻን ለቅሞ ለመልሶ ሥራ የሚያበቃ ሰው በአማካይ በየቀኑ 200 ኪሎ ኪሎግራም ግሳንግስ ይለቅማል። በዘጠኝሺ ካባዛኸው ወደ ሁለት ሚሊዮን ቶን ይሆናል። ይህ እንግዲህ በአንድ ቀን የሚሰበሰበው ነው። ይሄ ብዙ ወደ ቆሻሻ ማብለያ ስፍራዎች ሊጋዙ የነበሩ ቁሶችን ለመልሶ ጥቅም ዘርፍ ያውላል ነል ሥራው ግን አድካሚ ነው፣ ጽዱም አይደለም። አንዳንድ ጊዜ ደግሞ አደገኛም ነው። ሰዓታቱ ፈታኝ ናቸው። አንዳንዴ በዚህ ስራ ላይ የተሰማሩ ወገኖች አስደንጋጭ ነገሮችን ሊያገኙም ይችላሉ። አውራ ጣት አግኝቼ አውቃለሁ። እንደተለመደው ያገኘሁትን አንድ ፌስታል በፍጥነት ከፈትኩት። በውስጡ ያየሁት ነገር አዘለለኝ። ቀኔም ሙሉ በሙሉ ነው ያበላሽብኝ። የቆሻሻ ቅርጫቱን ዘጋው፣ ጋሬን እየጎተትኩ በቀጥታ ወደ ቤቴ አመራው ነው ያለው ከቆሻሻ መሃል ጠቃሚውን ለይቶ ለሥራ በመዋል ዘርፍ የተሰማሩ ደቡብ አፍሪቃውያን ማኅበር በመመስረት እውቅና ለማግኘት እየጣሩ ነው። ኢቫ ሞኮይና የማኅበሩ ሰብሳቢ ናት። በሥራዋ እንደምትኮራ ትናገራለች። የእኔ አካባቢ ንጹሕ የሆነው በእኔ ምክንያት ነው። ዙሪያ ገባው ንጹሕ ነው። ስራዬን እወደዋለሁ እኮራበታለሁም። ሰዎች ዝቅ ዝቅ ሊያደርጉኝ ቢሞክሩም ቆሻሻ ለመልሶ ጥቅም የሚያውሉ ሰዎችን ሰንደቅን ማውለብለበኝ ግን እቀጥላለሁ። ዶክተር ሜላኒ ሳምሰንን በድጋሚ እናምጣቸው። እሳቸው ያደረጉት ጥናት ዓይን ከፋች እንደሆነ ይናገራሉ። ከእነሱ የተማርኩት ነገር ኢመደበኛ የሆኑ ስራዎች በተለይ ደግሞ ቆሻሻን ለመልሶ ጥቅም የመዋል ዘርፍ ትልቅና አትራፊ የሆነውን ኢንዱስትሪ እንዴት ከስር ሆነው እንደሚደግፉት ነው። ስለ ኢኮኖሚ የምናስብበትን መንገድም መለወጥ እንዳለብን አስተምሮኛል። በዚህ ዘርፍ የተሰማሩትም የሚናገሩት ይህንኑ ነው። ለችግሮች የተለየ አተያይ ያስፈልጋል። አብዛኞቹ የተጣሉ ነገሮችን እንደ ቆሻሻ ሲመለከቱ፣ እነሱ ግን እንደ መልካም ዕድል ይቆጥሩታል።

ሀብታሙ ስዩምን እናመሰግናለን። ተከታዩ ቅንብር ደግሞ የጽሆን ግርማ ነው። በተለያዩ ስራ ላይ የተሰማሩ ወጣቶችን አገር እንዴት ነው ስትል በስልክ ጠይቃቸዋለች። ወጣት ነኝ ያው አሁን እኔ ያለው የት አካባቢ ነት እና እዚህ ወንዶ ገነት የምትባል ከተማ ውስጥ ነኝ። ወንዶ ገነት ባሻ የምትባል ከተማ ውስጥ ነኝ። ዛሬ እንዴት ነው ወንዶ ገነት የከተማ ሁኔታ ተረጋግቷል ወይስ? ከዚህ ቀደም ግጭት ነበርና ዛሬ እንዴት ነው ምን ይመስላል ዛሬ ያው ተረጋግቷል ከግጭቱ በኋላ አሁን ጠባቂዎች አሉ ፈጥኖዎች አሁን በዚህ ሰዓት ፈጥኖዎች የሚባሉት አሉ እነሱ ጠመንጃ ይዞ ስፔሻሊ ባሻ የምትባል ከተማ ውስጥ ስለ አሉ ጸጥታው ሰላም ነው ከአስራ አንድ አስራ አንድ ወዲህ ምንም አይነት ችግር የለም ህብረተሰቡ ያው በሰላም እየሰራ እየገባ ነው ከምሽት ከአራት ሰዓት በኋላ እንቅስቃሴ የለም። እነዛ ፈጥናዎች እንቅስቃሴውን አይፈቅዱም እና አሁን ሰላም ነው። አሁን ክረምት ስለሆነ የክረምት ወቅት በመሆኑ ትምህርት ቤት ተዘግቷል እና ትምህርት ቤት እንግዲህ ክፍት ነው ወይ አይባልም። ግን ስራ፣ የመንግስት ስራ፣ መደበኛ ስራ፣ ንግድ እንቅስቃሴ ተመልሷል ወደ ቦታው። አዎ ተመልሷል። የግሉም ተመልሷል። የመንግስትም ተመልሷል። ተመልሷል ሁሉም ነገር በቀድሞ ሁኔታ እየተሰራ ያለበት ሁኔታ ነው አሁን ያለው። በለፍ ተቀደም ዝም ብዬ እንዴት ነው አገር፣ እንዴት ነው ሰላም ነው ወይ ተረጋግቷል ወይ ምን ያስባሉ ስለ ሀገሮት ልል ነው የደወልኩት። ወጣት ኖት? ወጣት ነው እስቲ መጀመሪያ ማልበል የት አካባቢ ኖት? እኔ የምኖረው ነው ቤተል አካባቢ ነው ስሞትን ማልበል ንጉሱ ይባላል። ቤተል አካባቢ ነው የምኖረው። በምንድን ስራ ነው የሚተዳደሩት? ምንድን ነው ሞያዎት? ግንባታ ላይ ነው የምንሰራ አገር እንዴት ነው? አሁን አዲስ አበባ ከተማ ነው ያሉት፣ እንግዲህ ቤተል አካባቢ ነው ብለውኛል። ኢትዮጵያ እንዴት ናት? እንግዲህ ኢትዮጵያ አንዳንዴም ስንረበሽ በውስጥም ሆነ በእውነታው እንደዛ እየሆን እያለን ቋሚ ነገር የለውም ማለት የተረጋጋም ነው አትዩ ሰላም ነው አትዩበት ሁኔታ ይመስለኛል ላይ ነው እርሱ አዲስ አበባ ባለው ነገር አዲስ አበባ እኔ ጋ አካባቢ የተረጋጋ ነው ግን እንደ ሀገር እንደ ሀገር እንደዛ ይመስለኛል። አሁን ሰዓቱ በተለያዩ ጉዳዮች ላይ የእናንተን አጫጭር አስተያየቶች የምንሰማበት ነው። ግርማ ተሾመ፣ አሰገደች ወርቁና ፍሬም እንዳይ ስለ ወጣትነት እንዲህ ይሉናል። ኤደን ገረመውናት የጠየቀቻቸው አሜሪካዊው የመድረክ ሰው ኮሜዲያንና የፊልም ተዋናይ ጆ ኢሊዊስ በአንድ ወቅት ስለ ወጣትነት ተጠይቆ ሲናገር በህይወትህ ውስጥ ወጣት የምትሆነው አንዴ ብቻ ነው፣ እሱን ወቅት በጥሩ ሁኔታ ካለፍከው በቂ ነው ብሏል። እስኪ እናንተን ጠይቃችሁ ወጣትነት ለእናንተ ምን ማለት ነው? ወጣትነት ማለት ኃይል አለ ይባላል። ይሄ ማለት አንድ ነገር መስራት ይችላል ተስፋ ሳይቆርጥ በሀገር ዙራ ይሁን ነገ የሚረከበው ይህ ወጣት ነው። ኃይል አለበት። ተስፋ አይቆርጥም። ወጣት ኩስ ጉልበት አለው እና አዲስ ነገርም ደግሞ ያመጣለች ከቴክኖሎጂ ጋር ከሁሉም ነገር ጋር አዲስ ነገር ያመጣል ተብሎ የሚጠበቀው ወጣትነት በዚህ ኃይል አረጋለሁ እንደዚህ ነገር መስራት እችላለሁ። ምልክነት ይሰማኛል። የሆነ ራይት ተስፋ ይታያኛል። በጣም ተስፋ ይታያኛል። ወጣት ማለት ሁሉ ነገር የምገባው ቶሎ ሁሉን ነገር የምወስድ ትኩስ ኃይል ማለት ነው። ለሁሉ ነገር ፈጣን የሆነ ሁሉን ነገር መቀበል ይችል ንጹር ጭንቅላት ያለው ማለት ነው። እንግዲህ ለእኔ ወጣትነት በአግባቡ ከተጠቀምንበት በጣም ጥሩ ስቴጅ ይመስለኛል። ማለት በተክል ስመስለው አንድ ተክል ሲተክሉ አበባ ስቴጅ ላይ ሲደርስ ነው ማለት ነው። እና ወጣትነት ስቴጅ ላይ ማለት ነው ብዙ እንክብካቤዎች የሚያስፈልጉ ይመስለኛል። ባይ ዘ ወይ ማለት አበባ ነን እያልኩሽ ነው አደለ? ስለዚህ እነዚያ አበባዎች እንዲያፈሩ ምን ያስፈልጋቸዋል ማለት ነው? እንክብካቤ ያስፈልጋቸዋል። ፈርስትልኝ እንክብካቤ ከራስ ይጀምራል። ራስን መንከባክ። ሁለተኛ ደግሞ ከመንግስትም እርዳታ ያስፈልጋቸዋል ማለት ነው ወጣት ሁሌም የሰው ልጅ በተስፋ ነው የሚኖረው። ስለዚህ ተስፈኛ መሆን አለበት እና እንችላለን የሚል ስሜት በውስጡ ማሳደር አለበት ወጣት የሆነ ሰው ማለት እንደ ነገራችሁን ከሆነ ወጣትነት ውስጥ ተስፋ አለ፣ ራእይ አለ፣ ኃይል አለ ብላችሁናል። ሁላችሁንም እናመሰግናለን። ሄደን እናመሰግናለን። ለአድማጮቻችንም ለአስተያየቶቻቸውን እናመሰግናለን። እንግዲህ አድማጮቻችን በፕሮግራማችን ላይ አስተያየታቸውን መስጠት ከፈለጉ ሕይወታቸውንም ስራዎቻቸውንም ማካፈል ከፈለጉ ሆርን አት ቪኤ ኒውስ ዶት ኮም እንደዚሁም አት ቪኤ አማሪክ በፌስቡክ ገጻችን ላይ አስተያየቶቻቸውን መስጠት ይችላሉ። አሁን ደግሞ ሰዓቱ የሙዚቃ ነው። ሄለን በርሄ ለአድማጮቻችን የጋበዘችሩን ዘፈን አለ፣ እሱን ሰምተን እንመለስ። ሰላም ጤና ስጥልኝ። የጋቢና የቪኦኤ ሬዲዮ አድማጮች፣ ዛሬ ምሽት እንግዲህ እምውደውና እምትወዱኝ ስራዬን ለእናንተ ምጋበዜ በጣም ደስታ ይሰማኛል። አከብራቸዋለሁ ሁሉም ከጠገቤ ሁሉም በምትሰጡኝ ነገር አስተያየት፣ ሰፖርት በምታደረጊ ነገር ሁሉ አከብራቸዋለሁ፣ እወዳቸዋለሁ። እሚለብሳችሁ ከድሮ ዘፈን ነው የድሮ ዘሚ ላይ ያለውን ርቆሳል ነው የሚለው ነው። ያው ቅንጭ መንጎራጎር አለብኝ ይመስለኛል። ርቆሳል አለው። Good and my the is this My አድማጮቻችን ስትከታተሉ የቆያችሁት የጋቢና ቪኦኤ ፕሮግራማችንን ነበረ። የዛሬው ጉዞችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ኤደን ገረመው ነበርን። ዝግጅታችን ያቀናበረልን ሞክቢል ያብረው ነው። ጉዞአችሁ የሰመረ ይሁን እያልን በጀመር ነው የሄለን በርሄ ሙዚቃ እንሰናበታለን። መልካም ምሽት፣ በነገው ጉዞ እንገናኝ